ከትላንት በስቲያ በአዲስ አበባ በተፈጸመ ጥቃት የሞቱት የኢትዮጵያ ሀገር መከላከያ ሰራዊት ኢታማዦር ሹም ጄኔራል ሰዓረ መኮንንና የቀድሞ የሰራዊቱ አባል ሜጀር ጄኔራል ገዜ አበራ ከደፈጣ ተዋጊነት እስከ ሀገር መከላከያ የዘለቀ የረዥም ጊዜ የትግል ታሪክ የነበራቸው ጄኔራሎች መሆናቸው በቅርብ የሚያውቋቸው ይናገራሉ። ከህወሓት መስራች አባላት መካከል አንዱ የሆኑትና በአሁኑ ወቅት በተቃውሞ የፖለቲካ ረት የሚንቀሳቀሱት አቶ አስገር ገብረስላሴ ጀነራል ሰዓረ መኮንንና ሜጀር ጄኔራል ገዜ አበራ በታዳጊነት እድሜያቸው ትግሉን መቀላቀላቸው ያስታውሳሉ። በአንድ ወቅት ሜጀር ጀነራል ገዜ አበራን በበላይነት ይመሩ እንደነበሩ የሚናገሩት አቶ አስገር ገብረስላሴ ሁለቱም ታጋዮች ከፍተኛ የትግል መንፈስ የነበራቸው መሆን ይገልጻሉ። እኔ ልጆቹ ከመጀመሪያ ጀምሬ አውቃቸዋለሁ። ጀነራል ገዛ አበራ በሀይል ሰላሳ የምክትል መራ ሀይል ሆ ኖረው ነበረ እና ጥሩ ታጋይ ነበር። ጀነራል ሳዕረ በጣም ትንሽ ህጻን እያለ ነው የተታገለው። ከታገለባት ጀምሮ እስከ መጨረሻ ደርግ እስከ ተወገደ ድረስ የሚሰራው ስራና ድሎ የማይመጣጠል በሳላ ሰውና የተሰጠውን ፕላን በብቃት የሚፈጽም የሚያስፈጽም ሰው ነበር። አቶ አስገደ ገብረስላሴ ስለ ጀነራል ሳዕረ መኮንን የሚያውቁትን ሲናገሩ፣ በአጭር ጊዜ ትልቅ ወታደራዊ ልምድ ያካበተ ጎበዝ ተዋጊ ነበር ይላሉ። ሳዕረ ትላልቅ ጦርነቶች መርቷል እንግዲህ፣ ኧረ መምራት የጀመረው በዚህ ክርቢት የሚባል ነበር። የደፈጣ ተዋጊ ሽምቅ ተዋጊ ቡድን መምራት ነው የጀመረ ጥቅት ታጋዮች እና የአካባቢ መልሻሽ የጀምረው በጽንብላ በዛ በተወለደባት ሀገር ሲመራ ነበረ። ከዛ በኋላ ረጅም ሳይቆይ ጋንታ መሪ፣ ኃይል መሪ፣ ሻለቃ መሪ፣ ብርጌድ መሪ፣ ክፍለጦር መሪ ሆነ። የምን ስድስት መቶ አራት ኮር የምን ስድስት መቶ ሰባት ኮር የምን ስድስት መቶ አምስት ኮር አጠቃላይ በሰሜን ሸዋ የሚደረግ የነበረ በጋይንትና በደብረሳሪ የሚደረግ የነበረ ጦርነት ከነ ሀየለም ና ተሞራ ሆነው ጥሩ የሚዋጣ የነበረ ጅግና ነው። አንድ ቀንም ተሸንፈም አያውቅም አሸንፍ ካልሆነ በስተቀር። ሌላው ያነጋገርናቸው በትግል ጊዜ እንዲሁም በኢትዮ ኤርትራ ጦርነት ወቅት ወይን በተባለ የፓርቲ ጋዜጣ ይሰራ የነበረው ጋዜጠኛ ነጋ ዘርኡ ከረዥም ጊዜ በፊት የጀነራልስ አረቦኮንን የትግል ጉዞ የሚያስገጽ ጽሑፍ ለማቅረብ ቃለመጠይቅ አድርጎላቸው እንደነበር ይናገራል። የጦርነት ቦታው ድረስ በመሄድ ይዘግብ የነበረው ጋዜጠኛ ነጋደሩ ጀነራል ሰአር ሞገን በባድመና ቡሬ ግንባሮች የነበራቸው ተሳትፎ ያስታውሳል። በባድመ ግንባር ወደ ሶስት ኮር ነው ያስተማረው ሰ ከዛ የኛ ደግሞ አንዱ ቦታ ውስጥ ነበሩ የነሱ ስምንታቸው እና አጥቂ ሆነ ሚሽት ትደረም የሚደረም ሰው ሶስት ለአንድ ነበር ማጥቃት ያለበት። ያ ግን ላይክበርት ነው ተቃራኒ ነው እነሱ ሶስት እኛ አንድ ማለት ነው። ከዛ ትልቁ ቦታ ትልቁ የገምሃሉ ና የሚባለው ምጥተው የእንትኖች አታሽ የወታደራዊ አታሽዎች ምጥተው የአስር አመት ያዋጋር ብለው ፖስት ካናል ዘጠኝ ስ ወሰን ጊዜ ነበረበት የመራ ሳረ ሳረ ኮንቬንሽናል በሆነ ውጊያ ምራት በጣም የተፈተነ ነው። በጉሬም ቀደም ብሎ በጉሬም ግንባር ላይ የሻቢያ አረባ ሲደረስ ጉሬ ግንባር ላይም አምስት ሞት ሀያ አምስት የሚባል የሻቢያ ኮማንዶ ሲመጣ ቆርጦ ለመጣል ነበር የመጣው። ከዛ በኋላ እሱ ቀድሞ የሳረ ወታደር ቀድሞ ኢትዮጵያ ወታደር ማለት ቀድሞ ቆርጦ ጄነራሎች የቀብር ስነ ስርዓት በትግራይ ክልል ዋና ከተማ መቀለ እንደሚፈጸም የክልሉ ኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያካሳ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። እንደ ኃላፊዋ ገለጻ በነገ ሁለት በአዲስ አበባ ከተማ ለኢትዮጵያ ሀገር መከላከያ ስራዊት አዛዥ የነበሩት ጀነራል ሰዓረ መኮንን የሽኝ ስነስርአት የሚደረግ ሲሆን ቀጥሎም የሁለቱ ጄነራሎች አስክሬን መቀለ አሉላ አባነጋ አውሮፕላን ማረፊያ ይደርሳል። በትግራይ ሰማዕታት ሀውልት ቅጥር ግቢና ትግራይ ስቴዲየም ከሚደረጉ ስነ ስርአቶች በኋላ ግብአተ መሬት እንደሚፈጸም ለማወቅ ተችለዋል። ለዲደብሊዩ ዘገባ ሚሊዮን አይስላሴ on oh, no. that.